የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ እነሆ መደመጥ ጀመረ። ጋቢና ቪኦኤ ዛሬ ቀኑ ማክሰኞው መስከረም 6 2012 ዓመተ ምሕረት ነው። አብራችሁን ካመሻችሁ ከምትሰሟቸው ጥንቅሮች መካከል በምስራቅ ሐረርጌ ጌ ዞን ጎሮጉቱ የመኪና አደጋ የበርካቶችን ሕይወት ቀጥፈዋል፣ የአካል ጉዳትም አድርሷል። ከሴቷ ቤት ወደ ወንዱ ቤት ሙሽሮችን አጅበው በመጓዝ ላይ እንዳሉ አይሱዙ በፍጥነት ይጓዝ ስለነበረ ሰርገኞቹ ላይ ወጥቶ ዘጠኝ ሴትና አንድ ወንድ ወዲያውኑ ሲሞቱ በሶስት ሰዎች ላይ ከባድ፣ በሁለት ሰዎች ላይ ቆላል ጉዳት አደጋ ደርሷል። የምስራቅ ሐረርጌ ዞኑ ፖሊስ ኮሚሽን የኮሚኒኬሽን ኃላፊ ኮማንደር ስዩም ደገፋ ነው የሰማናቸው ዝርዝሩ በምሽቱ ይደመጣል። በሌላ ዜና በቡራዩ በሚገኘው የአድማ በታኝ ፖሊስ ካምፕ ላይ ደረሰ ስለተባለው የቦምብ ጥቃት የሚናገር ዘገባም አለ። ራት ለመብላት ተሰብስበን ስንቀመጥ ነው ቦምቡ በመካከላችን የፈነዳው። ቦምቡ ከፈነዳ በኋላም ሁላችን ተበታተን እኔም ወደ ውጭ ሮጥኩኝ። ሌሎች ወደ ውስጥም ወደ ውጭም ሲሮጡ ነበር። ኮንስታብል ኑረዲን ኢብራሂም ናቸው የኦሮሚያ እድሜያ በታኝ ፖሊስ አባል ናቸው። የዚህ ዘገባ ዝርዝር ቆየት ብሎ ይሰማል። እኒህና ሌሎች ዘገባዎች በተከታታይ ይደመጣሉ። አብረናችሁ የምናመሸው ሀብታሙ ስዩምና ኤደን ገረመው ነን። መጀመሪያ ግን ኤደን አጫጭር የዓለም ዜናዎችን ታስደምጣችኋለች። አብራችሁን ቆዩ። ከዜናዎቹ ጋር ተመልሻ የመጥቻለው የአፍጋኒስታን ፕሬዚዳንት አሽራፍ ጋኒ ፓርዋን በተባለች ክፍለ ሀገር የምረጡኝ ዘመቻ ያካሂዱ በነበርበት ወቅት ከተከፈተ ጥቃት ለመትረፍ ችለዋል። ዛሬ በደረሰው ጥቃት ሀያ አራት ሰዎች ተገድለው ከሰላሳ በላይ ቆስለዋል። አንድ ሞተር ብስክሌት የሚነዳ አጥፍቶ ጠፊ ሰው በተሰበሰበበት ወታደራዊ ቦታ ጠገብ ፈንጁን ሲያፈነዳ ፕሬዚዳንቱ ንግግር ለማድረግ ቀርበው እንደነበረ ተዘግቧል። ሕንጻ ውስጥ ከነበሩት ሰዎች ጉዳት የደረሰበት የለም። የምርጫ ዘመቻውም ከጥቃቱ በኋላ ቀጥሏል ሲሉ የአፍጋኒስታን የሀገር ውስጥ አስተዳደር ሚኒስቴር ቃል አቀባይ ናስራት ራሂዊ በትዊተር ገጻቸው ላይ ጠቁመዋል። ታሊባን ለጥቃቱ ኃላፊነት ወስዷል። ህዝቡ የምርጫ ዘመቻ እና ከምርጫ ጋር በተያያዙ ተግባሮች ከመገኘት እንዲቆጠብም አስጠንቅቋል። በምርጫ እንቅስቃሴዎች ላይ ጥቃት ማካሄድ እንደሚቀጥልም አስታውቋል። የአማራ ክልል ጠቅላይ ፍርድ ቤት በነ ብርጋዴር ጄኔራል ተፈራ ማሞ የክስ መዝገብ ላይ በመርማሪ ቡድኑ የቀረበለትን የጊዜ ቀጠሮ ይግባኝ ላይ ውሳኔ ለመስጠት ለመስከረም 21 2012 ዓ ም ቀጠሮ ሰጥቷል። በባህር ዳር ወረዳ ፍርድ ቤትና በባህር ዳርና አካባቢዋ ከፍተኛ ፍርድ ቤት የቀረበውና ተጨማሪ የጊዜ ቀጠሮ አስፈላጊ አይደለም ተብሎ የተዘጋውን መዝገብ ይግባኝ ያለው የመርማሪ ቡድኑ እስካሁን ድረስ የሰው የሰነድና ና የቴክኒክ ማስረጃዎችን የማሰባሰብ ስራ በመስራቱ ከ270 ተጠር ተጠርጣሪዎች ሰባና ሰማኒያ ተጠርጣሪዎች እስኪቀሩ ድረስ መፈታታቸውን ገልጾ አሁንም ተጨማሪ ጊዜ እንዲሰጠው ነው የጠየቀው። ጉዳዩን ያየው ሰበር ሰሚ ችሎትም ፍርድ ቤቶቹ አሁን መደበኛ ስራቸውን ስላልጀመሩ በመደበኛነት አቤቱታውን ለማየት ነው ለመስከረም ሀያ አንድ ሁለት ሺ አስራ ሁለት አመተ ምህረት የጊዜ ቀጠሮውን የሰጠው። ዘገባውን ያደረሰችን አስቴር ምስጋናው ከባህር ዳር ናት። የሳውዲ አረቢያ ንጉስ ሳልመን የፈሪዎች ጥቃት ያሉትን ሀገራቸውን የመከላከል ብቃት እንዳላት ተናግረዋል። ይሁንና ዓለም አቀፉ ማህበረሰብ አጥፊዎቹ በግልጽ እንዲጋፈጥ ጥሪ ማድረጋቸውም ተዘግቧል። ጥቃቱ ግማሽ የሀገሪቱን የነዳጅ ዘይት ምርት አውድሟል። የሳውዲ መንግስት በጥቃቱ የኢራን መሳሪያዎች ጥቅም ላይ ውለዋል የሚለውን ክስም ደግሟል። ይሁንና ያቀረበው ማስረጃ የለም። ዋሽንግተንም ለድሮኑ ጥቃት ተጠያቂዋ ኢራን ናት ብላ እንደምታምን የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ትላንት ተናግረው ነበር። መደምደሚያ ላይ ከመድረሱ በፊት ግን ተጨማሪ ምርመራ እንደሚያስፈልግም አመልክተዋል። የሳኡዲ ካቢኔ በገለጸው መሰረት ቅዳሜ ውድቅት ላይ የተፈጸመው ጥቃት የሀገሪቱ እለታዊ የነዳጅ ዘይት ምርት በአምስት ነጥብ ሰባት ሚሊዮን በርሜል እንዲቀንስ አድርጓል። አለም አቀፍ ደህንነትና የነዳጅ ዘይት አቅርቦትንም አደጋ ላይ ጥሏል። አድማጮች፣ ለሰአቱ ያዝንላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ቪ ፕሮግራሞች ጋር አብራችሁን አምሹ። ጋቢና ጋቢና ነው፣ እያዳመጣችሁ የምትገኙት ከአሜሪካ ድምፅ ራዲዮ ነው ወደ እናንተ የሚቀርበው ጋቢና የአዲሱ ትውልድ ድምፅ ነው። አብራችሁን ከአድማስ ተሻገሩ። ወደ ቀዳሚው ዘገባ እንሻገር። በምስራቅ አረርጌ ዞን ጎሮ ጉቱ ወረዳ በደረሰ የመኪና አደጋ አስር ሰዎች ሲሞቱ አምስት ሰዎች ላይ ደግሞ ቀላልና ከባድ ጉዳት መድረሱን የምስራቅ አረርጌ ዞን ፖሊስ አስታውቋል። አደጋውን ተከትሎ ለአራት ሰዓታት ምስራቅ ኢትዮጵያን ከመሀል አገር የሚያገናኘው አገር አቋራጭ መስመር ተዘግቶ እንደነበረ ተጓዦች ለቪኦኤ አስታውቀዋል። ፖሊስ ከአካባቢው ነዋሪዎች ጋር በተደረገው ምክክር መንገዱ መከፈቱንና አደጋ አድራሹንም ለመያዝ ጥረት የተደረገ መሆኑን አስታውቋል። አዲስ ቸኮል ዝርዝሯለሁ። ከጂጂጋ ወደ አዲስ አበባ ምሽት አራት ሰዓት ላይ በመጓዝ የነበረ ቅጥቅጥ የህዝብ ማመለሻ አይሱዙ በጎረጉቱ ወረዳ መዲሳ ጃለላ ቀበሌ በአካባቢው ሰርግ ላይ የነበሩ ሰዎች ላይ የሞትን አካል ጉዳት አድርሰዋል። የምስራቅ አረርጌ ዞን ፖሊስ ኮሚሽን የኮሚኒኬሽን ኃላፊ ኮማንደር ስዩም ደገፋ ስለ አደጋው እንዲህ ይናገራሉ። አደጋው ሊደርስ የቻለው በአካባቢው ሰርግ ላይ የቆዩ ሰዎች ከሴቷ ቤት ወደ ወንዱ ቤት ሙሽሮቹን አጅበው በመጓዝ ላይ እንዳሉ አይሱዙ በፍጥነት ይጓዝ ስለነበረ ሰርገኞቹ ላይ ወጥቶ ዘጠኝ ሴትና አንድ ወንድ ወዲያውኑ ሲሞቱ ሶስት ሰዎች ላይ ከባድ በሁለት ሰዎች ላይ ቀላል ጉዳት አደጋ ደርሷል በሙሉ ሽሮቹ ላይ ምንም አይነት ጉዳት የደረሰ ነገር የለም ግን በድንጋጤ ለጊዜው ከአካባቢው ተሰውረዋል ሌላው አሽከርካሪው ከአካባቢው ተሰውረዋል እሱን ይዘን ለፍርድ ለማቅረብ እና የአደጋው መንስኤ ምን እንደሆነ በማጣራት ላይ ነው የምንገኘው በአሁኑ ወቅት ጉዳት የደረሰባቸው ሰዎች ለሕክምና ወደ ድሬዳዋ ድልጭራ ሆስፒታል ተልቀዋል። ሆኖም ባይሱዙ ተሳፍሮ የነበሩ ተጓዦች ላይ ምንም የደረሰ ጉዳት የለም ተብሏል። አደጋውን ተከትሎ ምስራቅ ኢትዮጵያን ማለትም ሶማሌና ሀረሪ ክልሎችን የድሬዳዋ አስተዳደርና ምስራቅ ሐረርጌ ዞንን ከመሀል ሀገር የሚያገናኘው መንገድ ለሰዓታት ተዘግቶ መቆየቱን ለስራ ጉዳይ ከድሬዳዋ ወደ አዲስ አበባ ሲጓዙ የነበሩት አቶ አበይ ሽመልስ ተናግረዋል። እኛ የቆምንበት ሰዓት ከስድስት ሰዓት ከአምስት እስከ አስር ሰዓት ይሆናል። አሁን ይኸው የተለቀቅነው በርካታ አሁን በመንገዴ ላይ በርካታ ተሳቢ መኪናና ጫኝ ቦቴዎች እየተጓዙ ነው ያሉት። እንዲሁም የህዝብ ትራንስፖርት መኪናዎች መንገድ ላይ ከድሬዳዋ ተነስተው ወደ አዲስ አበባ የሚሄዱ መኪናዎች አሁን መንቀሳቀስ ጀምረዋል። አሁን ወደ አዲስ አበባ ከድሬደ ሌሊት ተነሱት አሁን ገና ነው ወደ አዲስ አበባ ጉዞ የጀመሩት ማለት ነው? አዎ ገና ነው። ለሊት አስራ አንድ ሰዓት የተነሱት መኪናዎች አሁን ገና ህዝብች ነው እዛው ኮቦ አካባቢ ጉዞ ጀምረዋል ወደ አዲስ አበባ። የመኪናው መጨናንቅ በጣም ከፍተኛ ነው። መኪናው ግምት እንግዲህ ያለውን ትራንዚሽን ሰው ያቋል። የጂቡቲ የሚገቡ የሚወጡ መኪናዎች አሉ። ለግምት የሚያስቸግር የመኪና ብዛት ነው ያለ። ከሰዓት በኋላ አስር ሰዓት አካባቢ ግን መንገዱ መከፈቱን ኮማንደር ሱይምም ያረጋግጣሉ። መንገዱ የተዘጋ ያው እንግዲህ እንደሚታወቀው አስር ሰው በጣም ከፍተኛ ነው። በአካባቢው ነዋሪዎች ሰዎች ናቸው። በእነዚህ ላይ የደረሰው ጉዳት በጣም ዘግናኝና አሰቃቂ ነው። አስከሬኖች አስፋልት ላይ ነበሩ። ጉዳት የደረሰባቸው እነዚህን ሰዎች ተነስተው ወደ ነበሩበት ቦታ መሄድ የሹፌሩ መጥፋት ጋር ተያይዞ ትንሽ ያለመግባባት ከአካባቢው ነዋሪዎች ጋር ስለነበረ ለተወሰኑ ሰዓታት መንገድ ተዘግቶ ነበር። ከዛ በኋላ የጸጥታ አካላት፣ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ አባ ገዳዎች ከአካባቢው ነዋሪዎች ጋር ውይይት ከተደረጉ በኋላ መንገዱ ሊከፈት ችሏል። የምሽት ጉዞን በተመለከተ ኮማንደር ስዩም የሚሉት አላቸው። አሁን ትልቁ ችግር የሆነው ምንድን ነው? አንድ የሌሊት ጉዞዎች በሚሄዱበት ሰዓት ያው እንግዲህ የትራፊክ መጨናነቅ አይኖርም ከሚል አንጻር ፍጥነታቸውን መቆጣጠር አይችሉም። ሁለት ወደ አካባቢ የሚመጡት በአካባቢው ላይ ብዙ ጊዜ ንጉ ሰዎች ላይ ሆኑ ይችላሉ ምሳቅ አድርጌ የመሬት አቀማመጡ ዳገታማ ቁልቁለታማ ጠመዝማዛ በመሆኑ ጥንቃቄ ማድረግ ይገባቸዋል። አሁን ምሽት ነው። ትራፊኮች ምን ይጠቁማሉ፣ ምን ያስገድዳሉ፣ ምን ይላሉ የሚለውን ነገር ለማየት እራሱ የሚያስቸግር ሰዓት ነው። በአካባቢው የአየር ሁኔታ ዝናብ አለ፣ ጉም አለ። በዚህ ሰዓት ላይ አሽከርካሪዎች በጣም ጥንቃቄ አድርገው፣ ፍጥነታቸውን ጠብቀው፣ ህግ በሚፈቅደው መሰረት ማሽከርከር አለባቸው። ሌላው ሙሽራዎች ሁልጊዜ ሰርግ በሚኖርበት ጊዜ አሁን እንግዲህ እንደ አካባቢያችን ባህል ከአንዱ ቤት አንዱ ቤት ሙዚቃ በቴፕ ተከፍቶ እየተዘፈነ ነው ከመንደር ወደ መንደር የሚተላለፉት። በዚህ ሰዓት ላይ መንገዶችን የመኪና መንገድ ትልቅ የትራፊክ ፍሰት ያለበት ነው። ከሀረር ድሬዳዋ፣ ከአዲስ አበባ ሀረር፣ ድሬዳዋ፣ ጅጅጋ ከእነዚህ ደግሞ ወደ አዲስ አበባ የሚሄድ መኪና በስፋት የሚንቀሳቀስበት ነው። ህብረተሰቡ ከፖሊሱ ጎን ቆሞ ይህን የትራፊክ አደጋ ለማስቀነስ አጋዥ መሆን አለበት። በምስራቅ ኢትዮጵያ ለንግድና ለሰዎች ጉዞ በስፋት ሲተዘወተር የነበረው የሌሊት ጉዞ በተደጋጋሚ በሚያስከትለው አደጋ የተነሳ ብዙ ጊዜ ክልከላዎች ቢደረጉበትም ሙሉ በሙሉ ግን ማስቀረት አልተቻለም። አደጋዎችም እንዲሁ አልቀሩም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ከአሜሪካ ድምፅ ራዲዮ የሚተላለፈውን ጋቢና ቪኦኤ ነው በማዳመጥ ላይ ያላችሁት። አድማጮች አብራችሁን ስለሆናችሁ እናመሰግናለን። ባለፈው ሳምንት ሐሙስ፣ በቡራዩ አድማ በታኝ ፖሊስ ካምፕ ላይ በተወረወረው ቦምብ ዘጠኝ ሰዎች መቁሰላቸው ታወቀ። ከቆሰሉት መካከል ለአሜሪካ ድምፅ ስለፍንዳታው የተናገረው የፖሊስ አባል ቦምቡ በማን እንድትወረውር አለማወቅን ጎልጾ እግሩና ግንባሩ ላይ ግን ጉዳት መድረሱን አስታውቋል። የኦሮሚያ ኮሚኒኬሽን ቢሮ በድረገጹ ጥቃቱን የፈጸሙት የኦነግ ሸኔ አባላት ናቸው ብሎ መግለጫ ቢያወጣም ከቢሮውም ሆነ ከኦሮሚያ ፖሊስ ኮሚሽን ስራ ኃላፊዎች ስለ ጉዳዩ ለማረጋገጥ ያደረግነው ጥረት አልተሳካም። ኦነግ በበኩሉ ስለ ጉዳዩ ማስተባበያ ሰጥቷል። ዝርዝሩን ፀሐይ ዳምጠው ይዘዋለች። ኮንስታብል ኑረዲን ኢብራሂም የኦሮሚያ አድማ ብተና ፖሊስ አባል ነው። መስከረም 1 2012 ዓ.ም የዘመን መለወጫ እያከበሩ በቡራዩ ከተማ በፖሊስ ካምፕ ላይ በተከሰተው የቦምብ ፍንዳታ ከተጎዱት ሰዎች መካከል አንዱ መሆኑን ይናገራል። በአሁኑ ወቅትም ሕክምና እየተደረገለት ይገኛል። በ2012 የዘመን መለወጫ በዓል በማስመልከት በቡራዩ ከተማ መኖሪያ ካምፓቸው ውስጥ እራት እየበላን ባለንበት አንድ ሰዓት ተኩል ገደማ ላይ የቦምብ ጥቃቱ እየደረሰብን ስል ይናገራል ኮንስታብል ኑረዲን ራት ለመብላት ተሰብስበን ስንቀመጥ ነው ቦምቡ በመካከላችን የፈነዳው። ቦምቡ ከፈነዳ በኋላም ሁላችን ተበታተን፣ እኔም ወደ ውጭ ሮጥኩኝ። ሌሎች ወደ ውስጥም ወደ ውጭም ሲሮጡ ነበር። የካምፑ ጠባቂ መሳሪያውን በመተኮስ የድረሱልን ጥሪ አሰማ። ከዚያም የአካባቢው ሰዎች ደርሰው ወደ ሆስፒታል ወሰዱን። ቦምቡ ከየት እንደተወረወረ ምንም ልናውቅ አልቻልንም። ማታ ነው ጨልሟል። ኮንስታብል ኑረድን ጨምሮ በፍንዳታው የተጎዱ ዘጠኝ ሰዎች አዲስ አበባ በሚገኘው ፖሊስ ሆስፒታል ሕክምና እየተደረገላቸው ነው። የፍንዳታውን ጉዳይ በተመለከተ የኦሮሚያ ፖሊስ ኮሚሽን እየተከታተለ መሆኑን ኑረድን ገልጿል። የተወረወረው ቦምብ ቀለበቱ ከተገኘ የወርዋሪውን ማንነት ይገኛል እያሉን ነው። በኦሮሚያ አድማ ብተና ፖሊስ አባላት ላይ የደረሰው የቦምብ ፍንዳታ ጥቃት አስመልክቶ ሰሞኑን መንግስት በተለያዩ መገናኛ ብዙሃን ያወጣው መረጃ እንደተለመደው ስም ማጥፋት ዘመቻ ነው ሲል የኦሮሞ ነጻነት ግንባር ኦነግ መግለጫ አውጥቷል። ጉዳዩ ላይ ማብራሪያ እንዲሰጡን የአሜሪካ ድምጽ ራዲዮ የኦነግ ስራ አስፈጻሚ ኮሚቴ አባል የሆኑትን አቶ ሚካኤል ቦረንን ጠይቋል። መንግሥት የሚናገረው የተምታታ ነገር ነው። የኦዴፓ ድረገጽ ላይ የወጣው የሸኔ ሽፍታ ነው ጥቃቱን የፈጸመው የሚል ነው። ይሄ ምን ማለት እንደሆነ አይገባንም። ነገር ግን የኦዴፓ አመራሮች ኦነግን በስሙ አይጠሩትም። ሼኔ የሚል መጠሪያ ለጥፎበታል። በሌላ በኩል ደግሞ አንድ የሰላም አስከባሪ ኃይል ኃላፊ ድርጊቱን የፈጸመው አልታወቀም ይላል። ምንም የታወቀ ተጨባጭ ነገር የለውም። መግለጫው የተሰጠው የኦነግን ስም ለማጥፋት ነው። ካላግባብ ወደ እኛ ጣት ተቀስረዋል ብለን ነው መግለጫውን ያወጣ ነው። የኦሮሚያ ኮሚኒኬሽን ቢሮ በድረገጹ ጥቃቱን የፈጸሙት የኦነግ ሸኔ አባላት ናቸው ብሎ መግለጫ ቢያወጣም ከቢሮውም ሆነ ከኦሮሚያ ፖሊስ ኮሚሽን ስራ ኃላፊዎች ስለ ጉዳዩ ለማረጋገጥ ያደረግኩት ጥረት አልተሳካም። ይሁን እንጂ የብራዩ ከተማ ፖሊስ ጽፈት ቤት ኃላፊ ኢንስፔክተር ግርማ ገላን ለመንግስት ሚዲያ በሰጡት ማብራሪያ ድርጊቱን የፈጸመው አካል ተለይቷል ስሉ ተደምጧል። እስካሁን ባረጋገጥ ነው፣ ይህን ድርጊት የፈጸሙት የኦነግ ሸኒ አባላት ናቸው። የእኛ አባላት ቀኑ ዓመት በዓል ስለሆነ በዓሉን እያከበሩ ነበረ። ማታ ላይ ለማረፍ መኖራቸው ውስጥ ተሰብስበው እራት እየበሉ ነው ፍንዳታ የተከሰተው። ለአሜሪካ ድምፅ ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ ላይ እየተከታተላችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚዘጋጀውን ጋቢና ቪኦኤ ነው። ቀጣዩ ዘገባችን ወዴት ነው? ቀጣዩ ዘገባችን ወደ ባህር ዳር ይወስደናል። ማግኘት ይገባን የነበረውን ጥቅማ ጥቅም ሳናገኝ ከስራ መሰናበታችን አግባብ አይደለም ሲሉ በአማራ ክልል በተለያዩ አካባቢዎች ይሰሩ የነበሩ ምልምል የልዩ ኃይል ፖሊስ አባላት ገልጸዋል። አስቴር ምስጋናው ዝርዝር አላት። ቅሬታ አቅራቢዎቹ እንደተናገሩት ወደ ሁለት መቶ የሚጠጉ ምልምል የልዩ ኃይል ፖሊስ አባላት ከስራ የታገዱት ከሰኔ አስራ አምስቱ ጥቃት ጋር በተያያዘ ነው ወታደር መንግስቱ እባላለሁ የመጣወት ከሰሜን ሸዋ ምንጃር ወረዳ ነው። ዋነኛው መንስኤው ሰኔ አስራ አምስት በተደረገው ግጭት ባህር ዳር ላይ ማለት ነው አሳምነው ጽጌ ሲሞት ስልክ ደውላቸዋል ወይም ደግሞ አዝናቸዋል በሚል ምክንያት ና የእሱ ደጋፊ ናችሁ የአብን አባል ናችሁ በሚል ነው የተቀነስ ነው እ ምንም አይነት ወንጀል የሰራ ነው ለህግ የሚያስጠይቀን ወይም በህግ የምንጠይቅበት ወንጀል ሰርተን አልተገኘም አብን ናችሁ የአሳምነው ደጋፊ ናችሁ የተባላችሁት በምን መልኩ ነው? ፊት ለፊት ነው የተነገራችሁ? በደብዳቤ ነው የተገለጸላችሁ? አሳምነው እንደሞተ በአስራ አምስት ቀኑ የልዩ ኃይል አመራሮች መጡና ስብሰባ ተደረገና ጀኔራል አሳምነው ጽጌ መፈንቀለ መንግስት አድርጓል ስላደረገ በሱ የተካተታችሁ ወይም ደግሞ የሱ ደጋፊ የሆናችሁ ካላችሁ ይህን ማጥራት ስለሆነ በሚል መጥተው አናገሩና እኛ ያለነው በረሃ ነው። ምንጃር ወረዳ ሸንኮራ አረርቲ የምትባል ቦታ ነው ያለችው። እዛ ያለነው እኛ ጀኔራሉ በሰዓቱ መሪያችን ነበር። ነገር ግን የፈጸመውን ወንጀል አልናውቅም ተፈጸመ የሚባል ሰማን። የግድ አማራም እንደመሆናችን መሪያችንም እንደሆነ አዝነናል። ያው በቡድን ቁጭ ብለን ስናዝን ያዩ አባሎች እንደዚህ ሲሉ ነበር በሚል አቀረቡብን። ተገመገምነ። ያምን አባል ነህ አሉኝ። አይደለውም። ያሳምነው ደጋፊ ነህ? አይደለውም። ይሄ የአማራ ክልል ፖሊስ እንጂ የአንድ ግለሰብ ወታደር አይደለውም አልኩኝ ሻለቃውና የተወሰኑ አምሳለቃዎች ነው ብለው አረጋገጡና እኔ ከስራ እንድሰናበት ሌሎችንም በዚሁ ደጋፊ ናቸው በሚል ተበታትነናል። ሌላው ከሰቆጣ የመጣው ምክትል ሳጅላቀ ደስታ እንደተናገረው በቅርብ ባሉ አመራሮች ላይ አሉታ የአስተያየት መስጠታቸው አሁን ለተፈጠረው ሁኔታ ደርጓቸዋል። ሐምሌ 26 27ት ጀምሮ የሂስና ግለይስ ግምገማ ነበረ። ከዛ በፊት ግን ክራይ ሰብሳቢዎችን እንዋጋ ነበረ። ልክ ጓደኛ ሲናገር እንደነበረው የበጀት መጭበርበር ነበረ፣ በብዙ ግለሰቦች እንግልት ነበረ። የሚሰሩ ስራዎች ጥሩ ስላልሆኑ እነዚህ ስራዎች መስተካከል አለባቸው። የአማራ ህዝብ እንደዚ አይነት መሪ አይደለም የሚፈልግ። በ21ኛው ክፍለ ዘመን አሰራራችን መቀየር አለብን። ስለዚህ በተማረ አንደበት ነው ሰራዊቱን ልንመራው የሚገባ የሚል አስተሳስብ ከቲም እስከ ጋንታ ድረስ እስከ ሻለቃ በሚፈጠሩ መድረኮች እንገመግም ነበረ። ስለዚህ በዛ ላይ በምን ሰጠው ስ ላይ መሪዎች ለእኛ ጥሩ አመለካከት አልነበራቸውም። እኛን መደገፍ እየቻሉ እኛን ግን ሲያገሉ ነው የነበረ ይህም ስህተት ነው እያለ ነበር። ከዛ በኋላ ልክ ክልሉ ላይ በሰኔ 16 በተቀነባበረው ሴራ እየተሳተፈ የሌላ ድርጅት የፖለቲካ ፓርቲ አባል የሆነ አንዳንድ የዲስፕሊን ችግር ያለባቸው ግለሰቦች መወገድ አለባቸው ተብሎ ታሰቡ። ወይል ሁላችንም ያስማማናል። ምክንያቱም ህብረተሰቡ በጸጥታ የሉ ላይ አመኔት አልነበረውም። ስለዚህ በዛ መሰረት ሂሳችን ተቀብለናል። ቤቱ የሰጠን ተቀብለናል። ሂሳችን እኛም ይህ ችግር አለብን ብለን ችግራችን ተቀብለን ደረጃ ወርደናል። ነገር ግን አሁን እኔ ለምሳሌ የታሰርኩት አንድ ጓደኛና ያለው ቤቱ አሳልፎናል የሳቸውን አውርደዋል መቀጠል ያለባቸው ግለሰቦች ናቸው ተባለ። ግን ደግሞ ሌሎች ከታሰሩ ከሁለት ቀን በኋላ ታስረናል። አባላቱ ከስራ የተሰናበቱ መሆናቸውን በሚገልጸው ደብዳቤ ላይ ብዥታ እንዳለ ነው የገለጹት። በአንዳንዶቹ ላይ ምንም ምክንያት ያልተጻፈ ሲሆን በአንዳንዶቹ ላይ ደግሞ በስነ ምግባር ችግር ይላል። አንድ ፖሊስ ሲቀጠርም ሆነ ሲሰናበት በህግ ነው። ያ ህግ አሁን አልተተገበረም ባይ ናቸው። ፖሊስ ሲቀጠርም ሲሰናበትም መስፈርት አለው ህግ ተከበረ ወንጀል አልፈጸምንም። ፈጽመን ከሆነ ደግሞ በህግና አግባብ አንቀጽ ተጠቅሶበት ይህን ወንጀል ፈጽመ ከዚህ ስራ ተሰናብታ ስትሰናበት ደግሞ ድጋፍ አለው። መሸኛ ሲሰጠን ትራንስፖርትና የተለያዩ ድጋፎች ተደርጎልን ወደ ህዝባችን መቀላቀል ነበረብን። ግን መንግስት ይህን አላደረግም። ሲወስደን ያደረገውን እንክብካቤ ሲመልሰን ሜዳ ላይ ነው ይበተነ የመልሱ ሲመጣ የአየሽ ወረቀት የዘይነት ወረቀት ነው የተሰጠን። ይህ ወረቀት ደግሞ ምንም ሊገልጽ ነው የሚለው ወረቀቱ ወረቀቱ የልዩ ሀይል የመሰናበቻ ቅጽ ነው የሚለው ወረቀቱ ማለት ነው ስለዚህ የተሰናበቱበት ምክንያት ምንም የተሰናበትንበት ምክንያት የሚገልጽ ነገር የለም። ስንሰናበት የተደረገ ድጋፍ የለም። ስለዚህ ወዴት እንደምነድ ለራሱ አናውቀው። ቅሬታ አቅራቢዎቹ ከስራ ለመሰናበታቸው ተጠያቂ ያደረጉት የቅርብ አለቆቻቸው ነው። እኛ ተባርረን የምንለው በክልሉ መንግስት ሳይሆን ቅርብ ባሉ አመራሮች፣ ኪራይ ሰብሳቢዎች ቅሬታውን በመያዝ ጉዳዩ ወደሚመለከታቸው የመንግስት ተቋማት በአመራም የስራ ኃላፊዎችን ማግኘት አልቻልኩም። መልስ እንዳገኘው የምመለስ ይሆናል። ሰኔ 15 ቀን በባህር ዳር እና በአዲስ አበባ በተፈጸሙ ጥቃቶች የአማራ ክልል ርዕሰ መስተዳደር እና የጦር ኃይሎች ጠቅላይ ኢታማዦር ሹምን ጨምሮ ከፍተኛ ባለስልጣናት መገደላቸው ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴር እናመሰግናለን። በመቀጠል ደግሞ ወደ ሌላ ዜና እንሸጋግራለን። የኦሮሚያ ክልል ምዕራብ ወለጋ ዞን የጉሊሶ ከተማ ከንቲባ ማንነታቸው አልታወቀም በተባሉ ታጣቂዎች ስላማታ መገደላቸውን የወረዳው አስተዳደርና ና ጸጥታ ጽህፈት ቤት አስታውቋል። በሌላ በኩል በቄለም ወለጋ ጊዳሚ ከትላንት በስቲያ ቅዳሜ ምሽት ላይ ሁለት ሰዎች በመንግስት ታጣቂዎች ተገድለዋል ሲሉ አንዳንድ ነዋሪዎችም ተናግረዋል። የወረዳው አስተዳዳሪ ሰዎቹ መገደላቸው እውነት እንደሆነ ገልጸው ቀደም ሲል ግን በመንግስት ወታደሮች ላይ በታጠቀ ኃይል ቦምብ በመወርወሩ ሰዎቹን የገደለው ማን እንደሆነ አልታወቀም ብለዋል። ናኮር መልካ ዝርዝራለሁ። የጉሊሶ ከተማ ከንቲባ አቶ አበበ ተካልኝ ታወቁ ባሏቸው ታጣቂዎች መገደላቸውን ለቪኦኤ የገለጹት በኦሮሚያ ክልል ምዕራብ ወለጋ ዞን የጉሊሶ ወረዳ ፀጥታና አስተዳደር ጽህፈት ቤት ኃላፊ አቶ ተስፋ ሊኪሳ ናቸው። ግድያው ከመፈጸሙ በፊት ከንቲባው መኖሪያ ቤታቸው ውስጥ ቴሌቪዥን ያዩ እንደነበር ኃላፊው ተናግረዋል። ትናንት ምሽት አራት ሰዓት ገደማ ለጥበቃ የተሰማሩ ፖሊሶች ደውለውልን ስንሄድ የከተማው ከንቲባ በግቢው ውስጥ ወድቆ ነበር ያገኝ ነው። ስንደርስ ሕይወቱ አልፏል። እርሱ ቁጭ ብሎ እቤት በዚያ ወቅት ቤቱ ሲንኳኳ፣ ድክ ድክ የሚለው ሕፃን ልጅ ቤቱን ለመክፈት ወደ በራፉ ሄደ። አባትየውም ልጁን ተከትሎ ይወጣል። በወቅቱ ሰዎች እየተሳደቡ ነበር ነው የተባለው። ምን ምን እንዳሉ ግን በወቅቱ ምንም ያወቅሁት ነገር የለም። የአካባቢውን ሰዎች ስንጠይቃቸው ደግሞ በዚህ ሮጠው ሄዱ ነው ያሉን። የሰዎቹን ዱካ እንጂ ምንም ያገኘነው ነገር የለም። ስለ ሰዎቹ ማንነትም ለጊዜው ምንም የታወቀ ነገር የለም። ግድያውን ለማጣራት የተዋቀረ ቡድን ስራ መጀመሩንም አቶ ተስፋ ሊሳ ገልጸዋል። በሌላ በኩል ደግሞ በአካባቢው የሚንቀሳቀስ ሸማቂ ቡድን መኖሩን ያመለከቱት የወረዳው የጸጥታ ኃላፊ ተማሪዎች ለደህንነታቸው እየፈሩ ትምህርት ቤት ሄደው መመዝገብ አለመቻላቸውንም አመልክተዋል። በዚሁ ጉሊሶ ወረዳ ጨሊያ የካ በተባለው ቀበሌ ባለፈው ረቡዕ ጳጉሜ 6 2011 ዓ ም ሌሊት ሁለት ሰዎች ከቤታቸው በመንግስት ታጣቂዎች በሌሊት ተጠርተው ተገለዋል ተብሎ ከአካባቢ ነዋሪዎች ለቀረበው አቤቱታም የተጠየቁት አቶ ተስፋ ተፈጸመ ስለተባለው ግድያ ሙሉ መረጃ እንደሌላቸው ተናግረዋል። ከትናንት በስቲያ ቅዳሜ ከምሽቱ ሁለት ሰዓት ገደማ በቄሌም ወለጋ ጊዳሚ ተፈጸመ ያሉትን ግድያ የሟች ጎረቤት ነኝ፣ ለደህንነቴ ስለምሰጋገን ማንነቴን አትጥቀሱ ያሉ ግለሰብ እንዲያብራራሉ ከምሽቱ ሁለት ሰዓት ገደማ ቦምብ ተወረወረ አሉ። ስለ ወርዋሪው ምንም የማውቀው ጉዳይ የለም። በዚያን ጊዜም ሰዎች ከመንገድ ላይ ሸሹ። በዚህ ወቅት ነው ነጋሽ ፉፋ የተባለውን ሰው ከቤቱ ጠርተው ውጭ ላይ የገደሉት። ያዕቆብ ቶላ የሚባል ግለሰብም በዛው አካባቢ ነበር። እሱንም እዛው ጠርተው ነው ሁለቱን ነው አንድ ላይ የገደሏቸው። የልጆች አባት ነኝ፣ እባካችሁ ከልጆች የነጥላችሁ አትግደሉኝ እያላቸው ነው በጠመንጃ ሰደፍ መጥተው ያደሙት። ከዛ በኋላ ትንሽ ቆይተው ሁለቱንም ሰዎች ገደሏቸው። ይህ ከመፈጸሙ በፊት ግን በአካባቢው ቦምብ መወርወሩ ትክክል ነው። ስለ ወርዋሪው ማንነት ግን ምንም የማውቀው ነገር የለኝም። ሌላው ስማቸው እንዳይጠቀስ ድምፃቸውም አየር ላይ እንዳይውሉ የገለጹ ግለሰብ በመንግስት ወታደሮች እና በሸማቂዎች መካከል የሚፈጠረው ግጭት ህብረተሰቡ በሰላም ወጥቶ እንዳይገባ እንቅፋት ሆኗል ብለዋል። ገለልተኛ አካልም ጣልቃ ገብቶ እንዲያወያይ መክረዋል። ይህንንም በተመለከተ ምላሽ የሰጡት የወረዳው አስተዳዳሪ አቶ ደሳለኝ ቱጁባ ግድያውን የፈጸሙት የመከላከያ ሰራዊት አባላት ናቸው የተባለውን አስተባብለዋል። ባለፈው ቅዳሜ ከምሽቱ ሁለት ሰዓት እስከ ሶስት ሰዓት ከአርባ ገደማ አቶ ነጋሽ ፉፋ የተባሉ ግለሰብ ሱቅ አካባቢ የተፈጠሩ ነገር በአካባቢው ያሉት የአገር መከላከያ ሰራዊት አባላትና ልዩ ኃይል የሚባሉ ፖሊሶች አንድ ላይ ወጥተው የከተማውን ሰላም ይጠብቃሉ። በዚህ መካከል ከአቶ ነጋሽ ቤት አቅጣጫ ቦምብ ይወረወረባቸዋል። የተኩስ ልውውጥም ነበረ። አቶ ነጋሽን ጨምሮ ያዕቆብ ቶላ የሚባል ግለሰብ በዚሁ የተኩስ ልውውጥ መካከል ነው ሕይወታቸውን ያጡት። ማን እንደ ገደላቸው ለጊዜው አልተጣራም። የመከላከያ ሰራዊት አባላት ነው የገደሏቸው የተባለው ግን ውሸት ነው። ማን እንደ ገደላቸው በምርመራ የሚታወቅ ይሆናል። የመከላከያ ሰራዊቱ ግን ሰላም ይጠብቃል እንጂ ሰውን አይገድልም። የወረዳው ፖሊስ ስለ ጉዳዩ እየመረመረ መሆኑን አቶ ደሳሌን ገልጸው ታጥቆ በአካባቢው የሚንቀሳቀሰው የኦሮሞ ነጻነት ግንባር ሸማቂ ቡድን በህብረተሰቡ ደህንነት ላይ ስጋት እየፈጠረ ነው ብለዋል። ሸማቂዎች ናቸው ከተባሉት መሪዎች ምላሽ ለማግኘት በስልክ ያደረግኩት ጥረት አልተሳካም። ለአሜሪካ ድምፅ ናኮር መልካ ከአምቦ ተከታተላችሁ። ያላችሁት ከአሜሪካ ድምፅ ሬዲዮ የሚተላለፍላችሁን ጋቢና ቬን ነው። ምሽቱን ከኛ ጋር ስለሆናችሁ እናመሰግናለን። አዎ እንግዲህ አድማጮቻችን፣ ይህ የወጣቶች ፕሮግራም እንደመሆኑ መጠን የተለያዩ ወጣቶች በተለያዩ ጉዳዮች ላይ የሚሰጧቸውን አስተያየቶችም እናስተናግዳለን። ዛሬም እንግዲህ እንደተለመደው የወጣቶች ድምፅ የሚሰማበት ሰዓት አለ። እንሆ ይቀርባል። ብዙዎቻችን ማህበራዊ ድረገጾችን ዕለት ዕለት በየደቂቃው ማየት ካዘወተርን ዓመታት ተቆጠሩ። በነዚህ ማህበራዊ ድረገጾች ላይ የምንሰማቸው መረጃዎችም በአይነትም በብዛትም እየጨመሩ መጥተዋል። እነዚህ ማህበራዊ ድረገጾች ላይ ያሉ መረጃዎች ምን ያክል እውነት ናቸው? ምን ያክሎችስ ሐሰት ናቸው የሚለውን የመረጃ ብዛትም ለመለየት ከባድ እየሆነ መጥቷል። እስቲ እናንተን ጠይቃቸውና ማህበራዊ ድረገጾች ላይ የምታያቸውን መረጃዎች እውነተኛነትና ሀሰተኛነት በምንድን ነው የምትለዩት? ሜሰን ይባላል ፌስቡክ መጠቀም ከሆነ ጊዜ በኋላ ቅሚያለን ያቆንኩበትም አንዱ ሪዘን የትኛው ልክ እንደሆነ የትኛው ልክ እንዳልሆንም አንደኛ ማወቅ አልችልም። እኔ ልጠቀማቸው የሚችላቸው ሶሻል ሚዲያዎች ቴሌግራም ምናምን እሱንም አረጋግጠው የራሴን ሁለቱንም ጥጎች አልወስድም። ይሄ ነገር በጣም ልክ ነው፣ ይሄ ነገር ደግሞ በጣም ልክ አይደለም አይደለም። እንደ መረጃ ግን ሰምቼ ላልፈው እችላለሁ። መጠንቀቅ ካለብ ደግሞ ልጠነቀቅም እችላለሁ። እነዛ ነገሮች ላይ በኋላ ሊጎዱ ስለሚችሉ በሚል ለምሳሌ አሁን እዚህ አካባቢ እዚህ አይነት ችግር አለ እንደዚህ አለ ቢባል እነዛ ቦታዎች ላይ ላለማድረግ ወይም ደግሞ ላለመሄድ እሞክራለሁ። ከምን እዛ ቦታ ባለመሄድ ብጠቀም እችላለሁ። ያገኘኋቸውን መረጃዎች ቀኛም ሳሎንን እነዛን መረጃዎች አንሰጥ ሰላም ዋይት ተጋር አባላለሁ። ብዙ ጊዜ ማህበራዊ ድረገጾች ላይ ከእውነተኛ ዜና በላይ ሸተኛ ዜናዎች ናቸው። ብዙ ጊዜ በጣም የሚሰራጩትና እንዲህ የሚያደበት ጊዜ አንድ ቴሌግራም ቻናል ብዙ ተከታዮች አሉት ከሶስት መቶ ሺ በላይ እና ሌሎች ነገሮችን ያጋልጣል የሀሰት መረጃዎችም ማለት ነው። በመቀጠል ደግሞ የሚታወቁ ጋዜጠኞች አሉ ይህን ነገር በማጋለጥ የሚሰሩ ማለት ነው። በመቀጠል ደግሞ ብዙም ጊዜ ማህበራዊ ድረገጾች አብዛኛው ደግሞ የምጠቀሙ የምንጠቀመው እንትን ነው ትዊተርን ነው እና ፎሎ ማረጋቸው የሚታወቁና በየት ነገር የሚያጋልጡ ሰዎችን ነው እነሱ የሚለየው ነው። ሀሰተኛ ዜናዎችን ንትምላ ስሜ ሶፎንያስ ዳዊት ይባላል። ከቀን ወደ ቀን ፌስቡክ ወይም ቴሌግራም ላይ ስጠቀም መጀመሪያ መረጃን ለማግኘት የምሞክረው ከታወቁ መረጃ እንትኖች የኢትዮጵያ ቴሌቪዥን ወይም ደግሞ ቢቢሲ፣ አልጀዚራ ማላቃቸውን ድረ ገጾችን በአብዛኛው ላለመጠቀም ወይም ላለመስማት እሞክራለሁ። ላይክ ላለማድረግ እሞክራለሁ። ታማኝ የሆኑ የዜና ምንጮችን በመጠቀም ወይም ደግሞ የሚታወቁ ሰዎችን በመከተል ብላችኋል። እንዲሁም ደግሞ የማህበራዊ ድረገጾችን መከተል ያቆማችሁም እንዳላችሁ ገልጻችሁልናል። ሁላችሁም ሀሳባችሁን ስላካፈላችሁን እናመሰግናለን። ጋቢና ቪኦኤ ነው እያዳመጣችሁ የምትገኙት። ከአሜሪካ ድምጽ ራዲዮ ነው ወደ እናንተ እየቀረበ ያለው። የሳውዲ አረቢያው ንጉስ ሳልመን ከግማሽ በላይ የሀገሪቱን የነዳጅ ዘይት ያወደመውን ጥቃት የፈሪዎች ጥቃት ብለውታል። ይሁንና ዓለም አቀፍ ማህበረሰቦች ደግሞ አጥፊዎችን በግልጽ እንዲጋፈጡ ጥሪ አድርገዋል። ቆንጅታዬ አጠር ያለ ዘገባ አላት። በሳውዲ አረቢያ የነዳጅ ማምረቻ ዋና ጣቢያዎች የደረሰው ተከታታይ የድሮን ጥቃት ውጥረቱን ማባባሱን እንደቀጠለ ነው። ትናንት ሰኞ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ከባህሬን አልጋወራሽ ሳልማን ጋር በዋይት ሐውስ ካደረጉት ስብሰባ በኋላ በሰጡት ጋዜጣዊ ጉባኤ ቁርጥ ባለመልኩ ኢራንን ተጠያቂ ሊያደርጉ ተቃርበው ነበር። ያንን በእርግጠኝነት ስንደርስበት ወዲያውኑ እናሳውቃቸዋለን፣ ግን እንደዚያ ነው የሚመስለው። ከኢራን ጋር ጦርነት ውስጥ ለመግባት እንደማይፈልጉ አጥብቀው ያስገነዘቡት ሚስተር ትራምፕ፣ ሆኖም ዩናይትድ ስቴትስ በወታደራዊ ረገድ ዝግጁ ነች ብለዋል። የደረሰው በጣም ትልቅ ጥቃት ነው። ግን ሀገራችን ከዚያ በጣም ብዙ ጊዜ እጥፍ በሚበልጥ ጥቃት በቀላሉ ምላሽ ልትሰጥ ትችላለች። መጀመሪያ ግን በደንብ አጣርተን ማወቅ አለብን። የሳውዲው የነዳጅ ማምረቻ ላይ ለደረሰው ጥቃት በኢራን የሚደገፉትና የየመንን ዋና ከተማ ሰንአን የሚቆጣጠሩት ሁቴዎቹ አማጽያን ቡድን ኃላፊነት ወስዷል ዩናይትድ ስቴትስም ጥቃቱን ያደረሰችው ኢራን መሆኗን የሚያሳይ ምንም አይነት ማስረጃ አላቀረበችም ቴህራን ደግሞ በጥቃቱ ፈጽሞ እጅ አልገባም ስትል አስተባብላለች። የቀረበባትን ውንጀላም የለየለት ውሸት ብላ ውድቅ አድርጋለች። የኢራን ፕሬዚደንት ሐሳን ሩሃኒ የየመን ሕዝብ ራሱን የመከላከል ሕጋዊ መብቱን ሥራ ላይ እየዋለ ነው። የደረሰው ጥቃት ለቀደመ ጥቃት በአጸፋነት የተወሰደ ነው። ስለዚህ ዋናው መፍትሔ የሚሆነው ጥቃቶቹን ማቆም ነው። የየመኑ ቀውስ ፖለቲካዊም መፍትሄም ጭምር የሚሻ ነው። በየመን የተባበሩት መንግስታት ድርጅት ልዩ ተወካይ ማርቲን ግሪፊዝ በበኩላቸው ለድርጅቱ የጸጥታ ምክር ቤት ባሰሙት ንግግር በሳውዲው የነዳጅ ማምረቻ ላይ የተፈጸመው ጥቃት መጠነ ሰፊ መዘዝ የሚያስከትል እንደሚሆን ነው ያስረዱት። ዲስ ኤክስትሪምሊ ሲሪየስ ኢንሲደንት ሜክስ ዘ ቻንስ ኦፍ ኤ ሪጂናል ኮንፍሊክት ይሄ እጅግ በጣም ከባድ የሆነ ክስተት ክልላዊ ግጭት የመቀስቀሱን እድል ያንኑ ያህል ከፍ የሚያደርግ በሰላም አብሮ የመኖርን እድል ደግሞ የሚያከብድ ነው። በሳውዲ የነዳጅ ዘይት ማምረቻ ላይ ጥቃቶቹ ቢደርሱም አሁንም ለዲፕሎማሲ እድል እንዳለ ነው ፕሬዚደንት ትራምፕ ያመለከቱት። በክልሉ ግጭቶች እየተስፋፉ ይሄዳሉ የሚለው ፍራቻ ምክንያት የነዳጅ ዋጋ እጅግ በጣም አሻቅቧል። ሳውዲ አረቢያ በጥቃቶቹ ዙሪያ ምርመራ እንዲያካሂዱ የተባበሩት መንግስታት ድርጅትንና ሌሎችም ዓለም አቀፍ ኤክስፐርቶችን እንደጋበዘች አስታውቃለች። አድማጮቻችን አብራችሁን ስለነበራችሁ፣ እናመሰግናለን። የዛሬው የጋቢና ቪኦኤ ጉዟችን በዚህ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሀብታሙ ስዩምና ኤደን ገረመው አብረናችሁ ነበር። ዝግጅታችንን ስታቀናብርልን የነበረችው ዛሬ ጽዮን ግርማ። መልካም ምሽት። फोन राज्यों सगल्यामेरिक